የአሜሪካ ድምጽ ራዲዮ ጣቢያ ነው። ዓለም ዙሪያ የሚገኘው ትውልድ ኢትዮጵያዊ ይህንን የዘመኑን የትዊተር ቴክኖሎጂ ተጠቅሞ የኢትዮጵያን መብት ለማስከበር የሚያስችል ዘመቻ በማካሄድ ተጽዕኖ ለመፍጠር ነው። አቶ ኮነ ፍስሀ የኢትዮጵያ ውሃ ጉዳዮች መማክርት የሕዝብ ግንኙነት ተጠሪ ናቸው። ጉዳዩ በሕዳሴ ግድብ ዙሪያ ከፊታችን ሰኞ አንስተው የሚደረግ ዓለም አቀፍ የትዊተር ዘመቻን ይመለከታል። እሳቱን የዓለም ዜና ተከትሎ በሚቀርበው ቃለምልልስ ይመለሳሉ። የብሔር ብሔረሰቦችን የእኩልነት ጥያቄ፣ ፍትህና የርትህ ጥያቄ መልሶ ፌዴራል ኢትዮጵያን በአዲስ አገረ መንግስት ላይ መገንባት ስራ ከመጀመር ይልቅ ችግር የሆነው የስልጣን ሽኩቻ የሚመስል የማስመሰል እና ወደ ምርጫ ፖለቲካ የመግባት ትርክት ውስጥ ተገባ እና ይሄኛው የኔሽን ቢልዲንግ አጀንዳ ሙሉ ለሙሉ ዲስካርድ ተደረገ ተተወል። ዶክተር ብርሃነ መስቀል አበበሰኝ የህግ ባለሙያና የቀድሞ ዲፕሎማት ናቸው። በወቅቱ የኢትዮጵያ ሁኔታ፣ ፖለቲካና ማህበረሰባዊ ግንኙነቶች ዙሪያ ውይይት ይኖረናል። ሌሎች በርከት ያሉ ዝግጅቶችም ይዘናል። ሰላም ጤና ስጥልኝ። እንደምናመሻቸው የተከበራቸው አድማጮቻችን ከቅዳሜ ሐምሌ 11 2012 ዓ ም ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ፕሮግራም አቀናባሪ ብርሃን ሀይሉ ናት። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ ለስራ ጉብኝት ዛሬ ጠዋት አስመራ መግባታቸውን የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ከፎቶ ጋር አጋርተዋል። ባለቤታቸውን ይዘው የተጓዙት ጠቅላይ ሚኒስትር አብይ አብረዋቸው ከሄዱ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጋር አስመራ አየር ማረፊያ ሲደርሱ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አቀባበል እንደተደረገላቸውም ታውቋል። ሁለቱ መሪዎች የኢትዮጵያና የኤርትራን ግንኙነቶች የበ ጠ በሚያጠናክሩ ጉዳዮች እና የቀጠናው ትብብርን በሚያሳድጉ ሀሳቦች ላይ እንደሚወያዩ የኤርትራው ማስታወቂያ ሚኒስትሩ በአጭሩ ጽሁፋቸው ገልጸዋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ በኢትዮጵያ የተከሰተውን አለመረጋጋት ተከትሎ በቁጥጥር ስር የዋሉ ፖለቲከኞች፣ ጋዜጠኞች ና ሌሎች በአጠቃላይ ወደ አምስት ሺህ የሚጠጉ በፖሊስ ቁጥጥር ስር የሚገኙ እስረኞች የሚገኙበትን ሁኔታ የኢትዮጵያ መንግስት እንዲያሳውቅ ጠይቋል። የኦሮሞ ፌዴራሊስቱ ጃዋር መሀመድ ና የባልደራሱን እስክንድር ነ ጋን የኦነግ አመራሮችና ሌሎች ፖለቲከኞችና ጋዜጠኞችን ጨምሮ በቁጥጥር ስር መሆናቸውን መግለጫው ጠቅሷል። የኢትዮጵያ መንግስት እስረኞቹ የታሰሩበትን ቦታና የእስረኞቹን ሁኔታ አለማሳወቁ የእስረኞቹ ቤተሰቦች በስጋት ላይ እንዲወድቁ እንደዳረጋቸው ድርጅቱ ጠቁሞ የኢትዮጵያ መንግስት ማድረግ አለበት ያላቸውን አማራጮች አስቀምጧል። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ሀገሮች ዳይሬክተር ዲፕሮስ ሙቼና የኢትዮጵያ መንግስት ባለስልጣናት እስረኞቹ ያሉበትን ሁኔታ እንዲያሳውቅ ወይም ተቀባይነት ያለው ክስ እንዲመሰረትባቸው አሊያም ደግሞ በአስቸኳይ እንዲፈታቸው አሳስበዋል። በሌላ በኩል ሰሞኑን በተለይ ለዝግጅት ክፍላችን ቃለ ምልልስ የሰጡት የፌዴራል ጠቅላይ አቃቤ ሕግ አዳነች አበቤ፣ አቶ ጀዋር መሐመድ፣ አቶ በቀለ ገርባ እና አቶ እስክንድር ነጋ በዋና ለማንነት በቁጥጥር ስር የዋሉት ከድምፃዊ ሀጫሉ ሁንዴሳ ግድያ በኋላ በተፈጠረ ሁከት የሰዎች ህይወት እንዲጠፋ ንብረት እንዲወድም በማድረጋቸው መሆኑን ክስ ለመክፈት የሚያበቃ በቂ የሰነድና የሰው ማስረጃ መገኘቱን ገልጸው ሂደቱ ኢትዮጵያ የምትጠቀምባቸውን የወንጀል ህግና የወንጀል ስነ ስርአቶች መሰረት ያደረገ በህግና ህግ ብቻ የሚመራ እንዲሆን ከሌሎች የፍትህ ዘርፍ አካላት ጋር ተቀናጅተው እየሰሩ መሆናቸውን መናገራቸው ይታወሳል ች የአምነስቲን መግለጫና የኢትዮጵያ መንግስት ምላሽን በተመለከተ ከተጨማሪ ቃለ ምልልስ ጋር ሰኞ ምሽት ይዘን እንመለሳለን። በዓለም ዙሪያ በኮሮና ቫይረስ የተያዙት ሰዎች ቁጥር 14.1 ሚሊዮን ደረሰ። ከዚህ ውስጥ 3.6 ሚሊዮኑ ዩናይትድ ስቴትስ ውስጥ ሲሆኑ ብራዚል 2 ሚሊዮን፣ ህንድ 1 ሚሊዮን የቫይረሱ ተጋላጮችን ይዘው ዩናይትድ ስቴትስን እንደሚከተሉ የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል ጠቁሟል። ዩናይትድ ስቴትስ ውስጥ ትላንት አርብ ብቻ ከ70 ሺህ በላይ አዲስ የኮሮና ቫይረስ ተያያዦች ቁጥር እንደተመዘገበ ኒውዮርክ ታይምስ ዘግቧል። በዓለም ዙሪያ በአንድ ቀን ብቻ ቁጥራቸው ወደ ሩብ ሚሊዮን የሚጠጋ በምርመራ የተረጋገጡ የቫይረሱ ተጋላጮች መገኘታቸውን የዓለም የጤና ድርጅት ይፋ አድርጓል። ዩናይትድ ስቴትስ በኮሮና ቫይረስ ተያዞች ብዛት ከዓለም ቀዳሚዋ ብትሆንም ፕሬዚዳንት ዶናልድ ትራምፕ የአፍና አፍንጫ መሸፈኛ ጭንብል መጠቀምን በአገር አቀፍ ደረጃ የማዘዝ ፍላጎት እንደሌላቸው አስታውቀዋል። ከፎክስ ኒውስ ቴሌቪዥን ጋር ባካሄዱት ቃለ መጠይቅ ህዝቡ ነፃነት እንዲኖረው እፈልጋለሁ፣ ደግሞም እኔ በዚያ አላምንም ብለዋል። ይህ በእንዲህ እንዳለም የካሊፎርኒያ ሀገረ ገዢ ጋቪን ኒውሰም ትምህርት ቤቶች አከፋፈትን አስመልክቶ ጥብቅ ደንቦችን አውጥተዋል። በመሆኑም በአብዛኞቹ ወረዳዎች የሚከፈት አይመስልም። ቺካጎም በሳምንት ሁለት ቀን ብቻ ተማሪዎች በአካል ተገኝተው ይማራሉ። ቴክሳስም ለመጀመሪያዎቹ ስምንት ሳምንታት በርቀት ብቻ እንዲማሩ ተወስኗል። የአውሮፓ ህብረት መሪዎች ለኢኮኖሚ ማነቃቂያ የተመደበውን ስምንት መቶ ሃምሳ አምስት ቢሊዮን ዶላር አወጣጥ ደንቦችን በተመለከተ ትላንት ውይይት ጀምረዋል። በተያያዘም ሃይድሮክሲ ክሎሮኪን የተባለው የወባ መድኃኒት ላይ በተደረገ ሌላ ጥናት በጣም ባልከፋ ደረጃ ለታመሙ የኮቪድ-19 ህሙማን ምንም እንደማይጠቅም ምርምሩን ያካሄዱት የሚኒሶታ ዩኒቨርሲቲ ተመራማሪዎች ማረጋገጣቸውን አስታውቀዋል። በመጨረሻ ማሻም ዜና አረፍት እውቁ የሲቪል መብቶች ተሟጋች አፍሪካ አሜሪካዊው አንጋፋው የአሜሪካ ዴሞክራቲክ ፓርቲ የምክር ቤት አባል ጆን ሊውስ በሰማኒያ ዓመታቸው ከዚህ ዓለም በሞት ተለዩ። ከ23 ዓመት እድሜያቸው ጀምሮ ከማርቲን ሉተር ኪንግ ጎን በመቆም ለሲቪል መብቶች መከበር መታገል የጀመሩት ጆን ሊውስ የካንሰርን ህመም ለአንድ ዓመት ያህል ከታገሉት በኋላ ትላንት አርብ ሕይወታቸው አልፏል። አድማጮች ዜናው አበቃ። ከቅዳሜ ምሽት ቀሪ ዝግጅቶቻችን ጋር አብራችን ቆዩ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። ኢትዮጵያ ውስጥ የዘር ፍጅት የመነሳት አዝማሚያ አስግቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አንድ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረት የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል። በዘር ላይ ያነጣጠረ በማንነት ላይ ያነጣጠረ ጥቃት እየተፈጸመ አጥፊዎች በአግባቡ አገሪቷ ውስጥ ባለው ሕግ እና የፍትህ ስርዓት ተጠያቂ የማይሆኑ ከሆነ ያለው አማራጭ ወደ ዓለም አቀፍ መድረክ መሄድ ነው። ያኔ ግን አጥፊ ተብለው የሚጠረጠሩትን ግለሰቦች ብቻ ሳይሆን መንግስትንም ጭምር ነው የምንወቅሰውም እንዲከሰስም የምናደርገው። በኢትዮጵያ ውስጥ የዘር ፍጅት ተከላካይ ማህበረሰብ መስራቾችና መሪዎች መካከል አውሮፓ የሚገኙት አቶ ያሬድ ኃይለማርያምን ድምፅ ነው የሰማችሁት። ጉዳዩን ወደ ውጭ አለም አቀፍ ድርጅቶች ሰብአዊ መብት የዩናይትድ ኔሽን ህግ የመሰረቷቸውን ተቋሞች ለመጠቀም እና የዘር ፍጅት ኢትዮጵያ ውስጥ እንዳይከሰት ቀድሞ የማሳወቅ ተግባሮችን ለመስራት የተደረገበት እኚህ ደግሞ ዩናይትድ ስቴትስ ውስጥ ያሉት ፕሮፌሰር ጌታቸው በጋሻው ናቸው። ቃለ ምልልስ ይዘናል። አሁን ወደ ቀዳሚው ቅንብር፣ የትዊተር ዘመቻ በውሃ ጉዳዮች ዙሪያ የኢትዮጵያ ውሃ ጉዳይ መማክርት ይባላል ቡድናቸው ኢትዮጵያ በናይል ወንዝ ላይ የሚገባትን የውሃ ተጠቃሚነትና ፍትሐዊ የውሃ ባለድርሻ መብት ለዓለም ማህበረሰብ ለማሳወቅ የሚለውን ጨምሮ የተለያዩ ዓላማዎችን እውን ለማድረግ የታለመ የትዊተር ዘመቻ ከነገ በስቲያ ሰኞ አንስቶ ለማካሄድ መሰናዳታቸው ነው ለቃለ ምልልሳችን መነሻ የሆነን። ከአስተባባሪዎቹ የህዝብ ግንኙነት ተጠሪ ጋር ቆይታ ይኖረናል። እንተዋወቃቸው። ነፍሳ ባላለሁኝ በሰሜን አሜሪካ በቨርጂኒያ ኗሪ ነኝ። ሀያ አምስት ዓመት በላይ ቆይቻለሁ። በዚህ ሀገር ውስጥ በማኔጅመንት ስራ አስተምራለሁኝ፣ አስተማሪ ነኝ። እንደዚሁም ኮንሰልታንት ሆኜ ትሰራለሁኝ። አሁን ባለው ኢትዮጵያ የውሃ ጉዳዮች ምክር ቤት ውስጥ የፐብሊክ ሪሌሽን ኃላፊ ሆኜ ምክር ቤቱ ግለጫዎች የሰራቸውን ስራዎች ለፐብሊኩ በማስተዋወቅና ማስተባበር ረገድ እየሰራሁኝ እገኛለሁኝ። አመሰግናለው። አቶ ኮነ የምንነጋገርበት የኢትዮጵያ የውሃ ጉዳዮች መማክርት በዚህ ቡድን ውስጥ በርካታ እርስ መሰል ባለሙያዎች መኖራቸውን ተረድቻለሁ። ከግብጽ ጋር የሚደረገው ድርድር ሁነኛ መፍትሄ ባላገኝበት ሁኔታ ውስጥ እያነጋገረ ያለው የህዳሴ ግድብ ጉዳይ ይመለከታል። ይህ የኢትዮጵያውያን የውሃ ጉዳዮች መማክርት ከፊታችን ሰኞ አንስቶ በትዊተር አማካኝነት ዘመቻ እናድርጋለን ብላቸው አስተዋወቃቸዋል። እስኪ ለአድማጮቻችን የትዊተር ዘመቻችሁን ዓላማ ልታስፈጽሙ ያሰቧቸዋቸውን ትልሞች ባጭሩ ይንገሩ። እሺ፣ ስለ ጥያቄው አመሰግናለሁኝ ስለሰጠኝ የምድል አቶ አሉላ። እንግዲህ የኢትዮጵያ ውሃ ጉዳዮች ምክር ቤት ለበርካታ ወራት ሰፋ ያሉ ስብሰባዎችን፣ ጥናቶችን በምርምር ላይ የተደገፉ ሳይንሳዊ ጥናቶችን በማካሄድ በሙያው ዘርፍ ያሉትን የተለያዩ የታሪክ የውሃ ጉዳዩ ባለሙያዎች፣ የውሃ ኢንጂነሮች፣ የኢኮኖሚክ ባለሙያዎች፣ ሌሎችንም በርካታ በሙያቸው ሊሰሩና ሊደግፉ የሚችሉን አሰባስቦ የተቋቋመ ከፖለቲካ ድርጅትነት ነፃ የሆነ ድርጅት ነው። በተለይም ኢትዮጵያ ሀገራችን በውሃ መብቷ ፍትሐዊ በሆነ ሁኔታ የወንዞቿ ተጠቃሚ ለመሆን የምትችልበትን መብት ለመመጉገት በሳይንስ እና በምርምርም ላይ ተደግፎ ላለም ማህበረሰብ በማሳወቅ ሀገሪቷ ተጠቃሚ የምትሆንበትን ሁኔታ እየሰራ የሚገኝ ድርጅት ነው። ሆኖም ግን እነዚህ ውጤቶች ለፐብሊኩ እና ለሌላውም ሰው ካልደረሰ በስተቀረ እዚሁ ቦታ ብቻ ሆኖ የሚቀር ስለሆነ የግሎባል ኢንጌጅመንት ክፍላችን ይህንን የትዊተር ዘመቻ የሚለውን ይዞ ተነስቷል። ትዊተር እንግዲህ ዛሬ በአንድ ደቂቃ ውስጥ ብቻ ከሶስት መቶ ስልሳ ሺህ በላይ የሚሆኑ መልእክቶች የሚተላለፉበት ትላልቅ ተጽዕኖ ፈጣሪ የሆኑ የመንግስታት መሪዎች ሀሳባቸውን የሚገልጹበት ሚዲያ ነው። ስለዚህ ይህንን ሚዲያ ደግሞ በመጠቀም የኢትዮጵያ የውሃዎች ጉዳይ መማክርት አራት ዓላማዎችን ለማድረግ ነው የተዘጋጀ ያለው በቅድሚያ በዓለም ዙሪያ የሚገኘው ትውልደ ኢትዮጵያዊ ይህንን የዘመኑን የትዊተር ቴክኖሎጂ ተጠቅሞ የኢትዮጵያን መብት ለማስከበር የሚያስችል ዘመቻ በማካሄድ ተጽዕኖ ለመፍጠር ነው። በሁለተኛው ደረጃ ኢትዮጵያ በአባይ ወንዝ ላይ የሚገባትን የውሃ ተጠቃሚነት እና ፍትሐዊ የውሃ ባለድርሻ መብት በዓለም ማህበረሰብ በማስረጃ አስደግፎ ለማስታወቅ ነው እንግዲህ ኢትዮጵያ ጥንትም ሆነ ዛሬ ምልህ አፍሪካን ወደኋላ ለማስቀረት ሌሎች የሚሸብሩትን ስውር ደባ የማትቀበል ነፃ እና ፍትሐዊ የሆነች አገር ናት። ይህ አቋም እንግዲህ ዛሬም የሚቀጥል መሆኑን አንድም ማሳየት ያስፈልገናል። በአራተኛ ደረጃ በኢትዮጵያ ዓለም አቀፉን የውሃ መርህ ተከትላ በዚህ በአባይ ወንዝ ዙሪያ ተጠቃሚ የሆኑት በአባይ ተፋሰስ ውስጥ ካሉት ሀገሮች ጋራ በትብብርና ከፍተኛ ጉዳት በማያስከትል መልኩ የውሃ ድርሻዋ ተጠቃሚ በመሆን መብቷን ለማሳወቅ ለመሞገት እና የጋራ እድገትን በአካባቢው ላሉ ሀገሮች ልታስፋፋ ጽኑ እምነት ያላት ሀገር መሆኗን እና አቋሟን ለማሳወቅ ነው። መልካም አቶ ኮነ፣ ሌሎች መሰል ኢትዮጵያውያን ባለሙያች የተሰባሰቡበት ኢትዮጵያዊ ድርጅቶች በምናነጋግርበት ጊዜ የምናነሳው መሰል ጥያቄ ነው። በተለይ በማህበራዊ መገናኛ ብዙሃኑ የኢትዮጵያውያን ድምፅ ከአሁን ቀደም ብዙ አይሰማም። እውነቱ ከኢትዮጵያ ጋር ነው ብለው እርግጠኛ የሆኑ ቡድኖች እንኳን በእርግጥ እውነቱ ሌላ ጋር ስለመድረሱ እርግጠኛ አይደሉም። በዲፕሎማሲውም ጎራ ሆነ እንዲህ ሌሎች እንዲያውቁ በሚደረገው ዘመቻ በእርግጥ የግብፅ ሀሳብ ትክክል መስሎ ጎልቶ የሚሰማበት ነው። የመገናኛ ብዙሀኑም ጨምሮ ይሄን በኢትዮጵያ በኩል የሚነሳውን ሀሳብ ክርክር እየተቀበሉት መሆኑ ያጠራጥራል። አሁን በምትሰሩት የትዊተር ዘመቻ መረዳት ይቻላል፣ ያንን ለመግፋት ያን ሁኔታ ለመቀየር ጥረት እንደምታደርጉ ይሄን ሁኔታ ሌሎች እንዲረዱት በዘመቻ ብቻ ሳይሆን መግባባት እንዲፈጠር በተለያየ ፍላጎት ላይ የሚቀመጡ ወገኖች በዚህ ሁኔታ ላይ ግብጾችና ሱዳኖችን ማምጣት ይቻላል። ባለሙያዎች ይሁኑ፣ የሳይንስ ሰዎች ይሁኑ፣ ተራ ዜጎች ይሁኑ በትክክል መረዳት የሚችሉት የሚያግባባ ሁኔታ ለመፍጠር የርቀት ትልምም ከሆነ በሀሳብ ደረጃ ያነሳችሁት ነገር አለ። የምታስቡት የምትወጥኑት እንግዲህ ይሄ መማክርት የአንድ ጊዜ ወይም የአባይ ጉዳይ ላይ ብቻ ያተኮረ ሳይሆን የኢትዮጵያ ውሃ ጉዳዮች ነው የሚለው በቀጣይነት ኢትዮጵያ በውሃ ሀብቶቿ ሁሉ ተጠቃሚ ልትሆን የምትችልበትን ከአባይ በተጨማሪ ሌሎች ተፋሰሶች አሉ። እንደ ዋቢ ሸበሌ፣ ገናሌ፣ ደደሳ፣ በጣም ብዙ ወንዞች ያላት ሀገር ናት። ጊቤ፣ ኦሞ፣ አዋሽ፣ ተከዜ፣ ባሮ፣ እነዚህ ሁሉ ሌሎች ትላልቅ የውሃ ሀብቶች ናቸው። ከዛ በተጨማሪ ሀይቆች አሏት። ኢትዮጵያ በጣም ውሃ ሀብቷ እጅግ የዳበረ ነው። ያው እንግዲህ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ስለተባለ ብዙም ትኩረት አልሰጠናቸውም ውሃዎቻችንን። አሁን ለውሃዎቻችን መብትም አልፈን ውሃዎቻችንን እንዴት አድርገን ልንጠብቃቸው፣ ለምሳሌ አባይ የቀነሰ ኤንቫይሮንመንታሊ፣ አካባቢው ድግሬድ እየሆነ ነው። ስለዚህ የውሃ ሀብቶች ብለን ስንነጋገር ሰፋ ያለ ጥናትን ረጅም ጊዜ የሚወስድን ድርጅታዊ አሰራርን ይፈልጋል። ስለዚህ ይህ የውሃ ጉዳዮች ምክር ቤት በዚህ በአንድ በኩል ይህንን ዘመቻ ያድርግ እንጂ በስድስት የተዋቀሩ ትላልቅ ክፍሎች ውስጥ ያሉትን አዋቂዎች በሙሉ በማከፋፈል በታሪክ ዙሪያ ትምህርት በማዘጋጀት ዙሪያ፣ በሶሽዮ ኢኮኖሚክ አካባቢው እንዴት ሊቀየር ይችላል፣ ቴክኒካል አናሊሲሱን የሚያጠኑ ቲሞችን በማዋቀር የሀገሪቷ የውሃ ሴኩሪቲ ምን መሆን አለበት ሀገሪቷ ከአሁን በፊት ያደረገቻቸው ውሎች እና የተደረጉት ሁሉ ወደፊትም የሚደረጉት ውሎች ምን መምሰል አለባቸው በማለት የሕግ ባለሙያዎችን የናሽናል ሴኩሪቲ ባለሙያዎችን፣ ኢንጂነሮችን እነዚህን ሁሉ በተለያየ ክፍል አዋቅሮ ለረዥም ጊዜ ለመስራት የተቋቋመ ድርጅት ነው። ዘመቻው ለዚች ለአጭር ጊዜ አንዷ ክፍል ትሁን እንጂ ጥናቱ በቀጣይነት ለረዥም ጊዜ የሚቀጥል ነው እና ይህንን ለማሳወቅ ወዳለሁኝ። ተኮኔ የመጨረሻ ጥያቄ ላንሳል። ነው አሁን በቀጥታ በዚህ በትዊተር ዘመቻችሁ ዙሪያ ነው ጥያቄዎችን እያነሳን እየተወያየን ያለ ነው። ነገር ግን እንደሚያውቁት በኢትዮጵያ ውስጥ አሁን ምስቅልቅሉ የወጣ ሁኔታ ባለበት ነው። ከጥቂት ሳምንታት በፊት አንድ ወጣት ኢትዮጵያዊ ለድምጻዊ ሀጫሉ በደረሰበት ጥቃት ከተገደለ በኋላ ሌሎች በርካታ ንጹሐን ዜጎች የተገደሉበት ለስቃይ የተዳረጉበት ንብረታቸው፣ ቤታቸው የተቃጠለበት ሁኔታ ተከስቷል። ከቀን ወደ ቀን የተሻለ ሁኔታ ይምጣ እንጂ ከፍተኛ ውጥረት የሚታይበት ነው። በኢትዮጵያ የቅርብ ጊዜ ታሪክ ምናልባትም ታይቶ የማያውቅ የሚሰኝ ምስቅልቅል ሁኔታ ተፈጥሯል። በሌላ በኩል ዓለምን ለስጋት የዳረገው የኮቪድ አስራ ዘጠኝ ወረርሽኝ አለ። እንደ ኢትዮጵያ ያሉ ሀገሮችን በሌላው ዓለም ያየነውን አይነት ጉዳት ባናይም ስር መስደዱ አሁን ያሉት ሁኔታዎች ደግሞ ለአደጋ የሚዳርጉበት ሁኔታ ይበልጥ ይከፋል የሚል ስጋት ያለበት ነው። እዚህ ላይ ነው እንግዲህ የግድቡ ጉዳይ እና ይህ አነጋጋሪ የአገር ደህንነትንም ጸጥታ የሚመለከት ሁኔታ ፍጥጫው፣ በሰላማዊ መንገድ እንዲፈታ የተያዘው ጥረት እና ከእነኚህ ሁሉ ችግሮች አንጻር ኢትዮጵያ ካለችበት ሁኔታ ኢትዮጵያውያን አሜሪካውያንም ብትሆኑ ከኮቪድ አስራ ዘጠኝ ፈተና ማናችንም ማራቅንም እና ቦታ ነው ችግሩ ያለው እና እነኚህ ሁሉ ባሉበት ውስጥ ነው ይሄ እየተካሄደ ያለው በተስፋ ብንዘጋው ይሄን ውይይት በእነኚህ ሁሉ ምስቅልቅሎች ውስጥ ነው እያለፍን ያለ ነው። እና ምን ይታዮታል እንደዚህ ጋር ለሀገሮም ደህንነት እንደሚያስብ የተሻለ ሁኔታ ለህዝቡም እንዲፈጠር እንደሚመኝ ሰው ችግሮቻችን በጣም ብዙ ፈርጅ አላቸው። እንዳልከው አንገልጻቸዋል፣ ብዙ ችግሮች አሉ። የአባይ ጉዳይ ራሱን የቻለ አንድ ችግር ነው። የወደፊቱን የኢትዮጵያውያን ዜጎች ህልውና የሚፈታተን በሌሎች ሀገር ተጽዕኖ ስር ለመውደቅ የሚያስችል ሁኔታ በተፈጠረበት አባይን እንደ አገሪቷ ህልውና ላይ የተቃጣ ችግር አድርገን ነው በተለይ በቅርብ ጊዜ ያየነውን ሁኔታ ያየ ነው። ምንድን ነው አንዱን ችግር አስቀምጠን አንደኛውን ችግር ብቻ ላይ መንጠልጠል አያስፈልገንም። በእርግጥ ጊዜው የከፋ ነው። በተለይ በቅርብ ጊዜ በሀገሪቷ ውስጥ ያለው ያለመረጋጋት ሁኔታ ሁላችንንም ያሳስበናል። የአባይም ጉዳይ ዘለቄታዊ መፍትሄ እንደሚያገኘው ለዚህም አለመረጋጋት መንግስት ዘለቄታዊ የሆነ መፍትሄ ማምጣት ይኖርበታል ብለን እናስባለን። እያንዳንዱም ዜጋ ለዚህ መፍትሄ ለማግኘት ይተባበራል ብለን እናስባለን። የዚህ የኮቪድ ጉዳይ በዓለም ዙሪያ በሁሉም ዜጋ ላይ የደረሰ እኩል ጥቃት ነው። ስለዚህ እኛም እንደ ማንኛውም የዓለም ዜጋ በጥንቃቄና የሚሰጡትን መመሪያዎች በመከታተል የምናልፈው ችግር ነው። ነገር ግን የአገር ህልውናን የሚፈታተን ነገር ሲመጣ ግን አገርን ወደ መፍረስ የሀገርን ሰላም ወደ ማናጋት፣ ሰብአዊ መብት እና የሀገርን ብሔራዊ ክብር በሚነካ መልኩ የሚደረጉ እንደ አባይና እንደዚህ አሁን እንደተደረገው አይነት ቃት ግን በጣም በጣም እጅግ ከፍተኛ ትኩረት ሊሰጠው የሚገባ ነው። በጣም አዝነናል። ሞቱትም፣ ጎዱትም ንብረታቸውን በጠፋው ውጪ ያለው ኢትዮጵያዊ በጣም በከፍተኛ ቁጭትና ንዴት ውስጥ ነው። ንዴቱ በአጥፊዎቹ ላይ ብቻ ሳይሆን ምንድን ነው ምን እየተሰራ ነው እየተጠበቀ ነው መንግስት መንግስትነቱ የት ላይ ነው ይሄ ሁሉ ሲደረግ ምንድን ነው የሚል ብዙ ቁጭቶች አሉ ለሁሉም መፍትሄ ይኖራል በመነጋገር በመመካከር ለዚህ መፍትሄ ሊያመጡ የሚችሉ ሰዎችን በማቅረብ መፍትሄ ይመጣል ብለን እናስባለን እንግዲህ ዘመቻችን በእንደዚህ አይነት ሁኔታ ውስጥ ነው የሚቀጥለው በስምንት ቋንቋዎች በዓለም ዙሪያ ባሉ ሀገሮች ሁሉ የትዊተር ዘመቻውን ሰኞ እንጀምራለን። በአማርኛ፣ በአረብኛ፣ በእንግሊዝኛ፣ በፈረንሳይ፣ በጀርመን፣ በራሽያ፣ በስፓኒሽ፣ በስዊዲሽ። ይህ የትዊተር ካምፔን አት ኢትዮጵያን ወተርስ የሚለውን የትዊተር ሀንድል ይዘን እንቀሳቀሳለን። ይሄን ይመስላል እንግዲህ ዘመቻችን። በጣም አመሰግናለሁ። መልካም ኢትዮጵያ ወተርስ፣ የኢትዮጵያ ውሃዎች ብለዋል። ኢትዮጵያ የውሃ ጉዳዮች መማከር ታለም አቀፍ ዘመቻ የህዝብ ግንኙነት ተጠሪ አቶ ከሆነ ፍስሀ የትዊተር ዘመቻዎችን ሂደትም ተከታትለን በቀጣይ ሁኔታዎችም ላይ ከሌሎች በአባይ ጉዳይ ላይ ከሚሰሩ ድርጅቶችም ጭምር የሚኖሩ ሁኔታዎችን የምናይበት ውይይት ላይ መልሰ እንደምናገኘው ተስፋ አረጋለሁ። አሁኑ አመሰግናለሁ፣ መልካም እድል። በጣም አመሰግናለሁ አቶ አሉላ። ስለተሰጠኝ እድል በራሴና በኢትዮጵያ የውሃ ጉዳዮች ምክር ቤት ስም ከልብ አመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ሁለተኛው ርዕስ ነው የምንሻገረው። በወቅቱ የኢትዮጵያ ሁኔታ ፖለቲካና ማህበራዊ ግንኙነቶች ላይ ከአንድ የህግ ባለሙያና የቀድሞ ዲፕሎማት ጋር ውይይት አድርገናል። ሰልሞን አባተ ነው ያነጋገራቸው። ዶክተር ብርሃነ መስቀል አበበ ሰኚ በቅድሚያ ጤና ይስጥልኝ፣ እንደምንድንወት? ጤና ይስጥልኝ አቶ ሰለሞን፣ እንደምን አለ። እግዚአብሔር ይመስገን ለጊዜው አመሰግናለሁኝ። ከራስዎ ልነሳና ዶክተር ብርሃነ መስቀል እራሱን እስኪ ያስተዋውቁልኝ ለአድማጮቻችን። በእናንተ ፕሮግራም ላይ ስቀርብ የመጀመሪያ ጊዜ ባይሆንም ያው የህግ ባለሙያ ነኝ። በኢትዮጵያ ከአዲስ አበባ ዩኒቨርሲቲ ነው በህግ የተመረኩት። ከዚያ ከፍተኛ ፍርድ ቤት ዳኛ ሆኜ ትንሽ ጊዜ ሰርቻለሁኝ። ከዚያ ውጭ ጉዳይ የህግ አማካሪ ሆኜ የኢትዮጵያ ዲፕሎማት ደግሞ ሆኜ የተባበሩት መንግስታት ድርጅት ሰርቻለሁኝ። ከዚያ እዚህ ሀገር አሜሪካን ሀገር ኒውዮርክ ዩኒቨርሲቲ ሎ ስኩል እና ሚኒሶታ ዩኒቨርሲቲ ሎ ስኩል እዛ ነው የሄድኩት። በጥብቅና እዚህ ፕራክቲስ ሳደርግ ነበር። ኋላ ደግሞ ይሄ ለውጥ ከመጣ በኋላ አሁን ያለውን የለውጥ መንግስት ተቀላቅዬ እስከ ቅርብ ጊዜ ድረስ የኢትዮጵያ ቆንሱል ጀነራል ሆኜ ሎስ አንጀለስ ያለው ሚስዮን ነበርኩኝ። ይሄው ነው እንግዲህ በአጭሩ አመሰግናለሁኝ። ዶክተር ብርሃነ መስቀል በብዙ መንገድ በተለይ ከልምዶ ጋር ኖብል የሚባሉ ወይም ደግሞ ድንቅ የሚባሉ ሙያዎች ባለቤት ነዎት። ሕግና ዲፕሎማሲ፣ በዛ ላይ ብዙ ቋንቋዎችን በተመሳሳይ ሁኔታ በጥራት የመናገር ችሎታም እንዳሎት ታዝብ ያለሁኝ እንግዲህ ዶክተር ዶክተር ብርሃነ መስቀል ወደ መጀመሪያው ጥያቄ ልለፍና ቀደም ሲል እንደገለጹት ይህንን የለውጥ ኃይል ተቀላቅዬ ነበር ብለው ነበርና ይህንን እኔም ታዝቤያለሁኝ። ለውጡ ሲመጣ አካባቢ እንደውም ከለውጡ ፊት አውራሪዎች አንዱ ነበሩ ለማለት የሚከብደኝ አይመስለኝም፣ ስላየሁኝ እኔ ራሴ ማለት ነው በተለያዩ መድረኮች ላይ ተገኝተው አሁን በዚህ ጊዜ ውስጥ ብዙ ሰው የተደነቀበት ሁኔታ ተፈጠረና እርሶ በተቃውሞው قرعة سلف وأل. دكتور براهن مسكال من تفترة አመሰግናለሁ አቶ ሰለሞን ልክነ፣ ይሄ ለውጥ ሲመጣ በተለይም ይሄ ቲም ለማ የምንለው በፕሬዚደንት ለማ መገርሳ የኦሮሚያ ክልል ፕሬዚደንት በነበሩት፣ በፕሬዚደንት ገዱ አንዳርጋቸው የአማራ ክልል ፕሬዚደንት በነበሩት፣ በነ ዶክተር አብይ አሁን ጠቅላይ ሚኒስትር ይሄ ለአራት ተከታታይ አመታት ከ2014 እስከ 2018 በነበረው የኦሮሞ ቅዋሜ እና ኋላ የአማራውም መላው የኢትዮጵያ ሕዝብ የተቀላቀለበት እና ይህን ለውጥ ያመጣው ለውጥ በኢትዮ ኢትዮጵያ ውስጥ ስር ነቀል ሀገራዊ ለውጥ ያመጣል፣ የኢትዮጵያን ፖለቲካ ችግርም ይፈታል ብለን ሁላችንም ተስፋ አድርገን ይህንን ለውጥ ያልደገፈ ኢትዮጵያዊ አለ ብዬ ማሰብ ያቅተኛል። የምናውቀው ትንሽ ቢሆንም በኛ እድሜ እንደዚህ የአገር የመላው ኢትዮጵያውያን ድጋፍ ያገኘ ለውጥ አመራርም አልነበረም። እኔም እንግዲህ በዚያ ሂደት ነው ወደዚህ ለውጥ አመራር ተቀላቅዬ የቻልኩትን ያህል እንረዳቸዋለን ብለን የገባ ነው። ለውጡ ሲመጣ ታሳቢ የተደረጉ ነገሮች ነበሩ። እንደምታውቀው በኢትዮጵያ ውስጥ ሁለት አይነት ፖለቲካ ነበር፣ ወይም በሶስት ከፍለህ ልታየው ትችላለህ። አንደኛው ጥግ በኢትዮጵያ ከ1966 አብዮት ጀምሮ ነፃ አውጪ ፖለቲካ የብሔር ብሔረሰቦችን እኩልነት በኢትዮጵያ ለማረጋገጥ ተብሎ ጥያቄ ተነሳ እና የብሔር ብሔረሰቦች ጥያቄ ተብሎ ያ ጥያቄ በደርግ ምላሽ ሳያገኝ ሲቀር ነፃ አውጪ ፖለቲካ የተጀመረበት እና የትግራይ ነፃ አውጪ፣ የኤርትራ ነፃ አውጪ፣ የኦሮሞ ነፃ አውጪ የሱማሌ እያለ ኦልሞስት የነጻ ውጭ ሀገር የሆነበትና በአንድ ወገን ያ የነበረበት፣ በሌላ በኩል ደግሞ አህዳዊውን ስርዓት ከአጼ ሚኒሊክም አጼ ኃይለስላሴም የቀጠለውና በደርግም የነበረውን አህዳዊ ስርዓት የማቆየት አጀንዳ ነበር። በዚህ ሁኔታ ውስጥ ተወጥሮ ባለበት እንግዲህ ደርግ አስራ ሰባት አመት ኢትዮጵያ ወይም ሞት በሚል ፕሪንስፕል የኢትዮጵያ ሉዓላዊነት ለማስከበር የአህዳዊ ስርዓቱ ለማስቀጠል በሚል ጦርነቶች ሲደረጉ እንደነበረ ታውቃለህ። በዚያም ጦርነት ደርግ በኤርትራ ነፃ አውጪ ግንባር ኢፒኤልኤፍ፣ በቲፒኤልኤፍ፣ በትግራይ ነፃ አውጪ ግንባር፣ ሌሎችም የኦሮሞ ነፃ አውጪ ግንባር እና ሌሎችም ተጨምሮበት ደርግ ወደቀና፣ ህውሃት ስልጣን ኢትዮጵያ ውስጥ ያዘ። ኤርትራ ተገንጥሎ ላይ ኢትዮጵያ ባህር በር አልባ ሆነች። ህወሀት ስልጣን ሲይዝ ይሄንን የብሔር ብሔረሰቦች ጥያቄ ሙሉ ለሙሉ ይመልሳል የሚል ተስፋም ስለነበረ አሁን ያለው ኖሚናሊ ይሄ በብሔር መሰረት ያደረገ ክፍፍልም ሲፈጠር ህዝቡ የብሔሮችን፣ የቋንቋ፣ የማንነት፣ የባህል፣ የፖለቲካና የኢኮኖሚ ተጠቃሚነትን ፍትሃዊ ያደርጋል የሚል ስርዓት ታስቦ በነበረበት ሁኔታ ውስጥ ህወሀት ወደ ዲቫይድ እን ሩል ፖሊሲ ተቀየረ እና ዲቫይደር ል ለአድማጮቻችን ግልጽ እንዲሆን ከፋፍለው የመግዛት ፖሊሲ ነው ያረገው። እነኝን ጥያቄዎች በህገ መንግስቱ ላይ የተጻፉት በአሁን ባለው የኢትዮጵያ ህገ መንግስት ላይ የተጻፉት ነገሮች ለሚያየው ትክክል ቢመስሉም በስራ ላይ ውሎ የነበረው ከፋፍሎ የመግዛት ፖሊሲ ነው የተከተሉት። ያንንም ያደረጉት ህወሀት አነስ ካለ የኢትዮጵያ ብሄር ስለሚመጣ አምስት ስድስት ፐርሰንት አካባቢ ከሚወክል በተለይ ሰፊውን የኦሮሞ የአማራ እና ሌሎችን ለመግዛት ዲቫይደን ሩል ፖሊሲ ወደ መከተል ነው የሄዱት። እንግዲህ ሀያ ሰባት አመት ውስጥ የነበረው የህወሀትን አስተዳደር ዲፋይን ያደረገው ያ ዲቫይን ሩል ፖሊሲ ነበር። ያንን በመቃወም እናን እዚህ ውጭ ያለው የኢትዮጵያ ዲያስፖራ አገር ቤት ያለውም አመፅ እንግዲህ የአሁኑ ለውጥ ያመጣበት ሁኔታ እና ይሄ ለውጥ ሲመጣ፣ ይሄ በአንድ በኩል አሃዳዊ ስርዓት ይዞ ከደርግ ጊዜ ቀጥሎ የነበረው እና በመሃል ደግሞ ህወሀት እንደ ዲቫይድ ሩል ፖሊሲ የተከተለው በነፃ አውጪ ፖለቲካ ውስጥ ጋ ካምፕ የነበረውም አንድ ላይ መጥቶ የመሀል ፖለቲካ ይፈጠራል። ያም የመሀል ፖለቲካ በኢትዮጵያ ውስጥ የነፃ ውጪ ቡድን የብሔር ብሔረሰቦች እኩልነት የብሔር ብሔረሰቦች የማንነት ጥያቄ በኢትዮጵያ ፍሬምወርክ ውስጥ ምላሽ ያገኛል። ይሄ አህዳዊውን ቡድን ወደ መሀል መጥቶ የህዝቦችን የብሔር ብሔረሰቦችን እኩልነት ተቀብሎ ፍትህና ርትዕን ተቀብሎ የኢትዮጵያ ፌዴራል እውነተኛ ፌዴራሊዝም የሚንጸባረቅባት ሀገር ትሆናለች በሚል እሳቤ ነው ወደዚህኛው ለውጥ የተቀላቀል ነው። ከተቀላቀልን በኋላ ግን በህዝብ ሲነሱ የነበሩት በተለይም በኦሮሞ ህዝብ ሲነሳ የነበረው እኔ የኦሮሞ ህዝብ የፍትህ የእኩልነት፣ የርት ጥያቄዎች ይመለሳሉ በሚል እሳቤ ነው እኔ በዚህኛው ሂደት ውስጥ የገባሁት እነኛ ጥያቄዎች ወደ ጎን ተተውና በአጼ ሚኒልክ ጊዜ የተጀመረው በአጼ ኃይለስላሴ ጊዜ የቀጠለው በደርግም እንደዛው ቀጥሎ ህወሀትን በፌዴራል ደረጃ በክልል ደረጃ እንደዚህ የክልሎችን ያዋቅር እንጂ በፌዴራል ደረጃ ስሙ ፌዴራልም ቢሆን በዲሞክራቲክ ሴንትራሊዝም ስም አህዳዊ አስተሳሰብ የቀጠለበት ሁኔታ የነበረ ሲሆን ያንን አህዳዊ አስተሳሰብን የማስቀጠል ፖለቲካ ውስጥ ተጀመረ። ስለዚህ የሀገር ግንባታው ፖሊሲ ፕሉራሊስት አገር ከመገንባት ይልቅ ፌዴራሊስት አገር ከመገንባት ይልቅ አህዳዊ አገር የመገንባትና በአፄ ምንሊክና ኃይለስላሴ የተጀመሩትን የኔሽን ቢልዲንግ ሞዴሎችን እናስቀጥላለን በሚል እሳቤ ላይ ያተኮረ ፖለቲካ ውስጥ ተገባና ኮምፕሊትሊ በኢትዮጵያ የነበሩትን የብሔር ብሔረሰቦች ጥያቄ ፍትሃዊ በሆነ እኩልነትን መሰረት ባደረገ ወደ መቶ ሀምሳ ዓመት የነበረውን ጭቆና በርት ለመመለስ በፌርነስ ለመመለስ ያለውን ወደ ጎን በተወ መልኩ ፖለቲካው መንገዱን ሳት ፕሉራሊስት ሀገር ከመገንባት አሲሚሌሽኒስት ሀገር ወደ መገንባት የአማርኛ ቋንቋ ላይ የተመሰረተ ሀገር፣ የአማራ ባህል፣ የአማራ ማንነት ላይ የተመሰረተ ሀገር ለመመስረት በአጼ ምኒልክ ጊዜ ተጀምሮ የነበረውን እንቅስቃሴ እንደገና የማስጀመርና አህዳውያኖች የሚበዙበት ዋሽንግተን ዲሲ አካባቢ ሲንጸባረቅ የነበረው ፖለቲካ የመሃል ፖለቲካውን ይዞ ሁሉንም ወደ ጎን መግፋት የኦሮሞን እንደ ኦሮሞኛ ውስጥ ስንቀላቀል አሁን ባለተራ እስከ ማለት ድረስ የተደረሰበት ነው። ኦሮሞ ባለ ሀገር እንጂ ባለተራ አይደለም። ባለተራም ባላደራም የለም። ሁሉም ባለ ሀገር ነው። የዚያ ሀገር ባለቤት ነው እያንዳንዱ ኢትዮጵያዊ ብሔር ብሔረሰቦች። የስርዓት ችግር ቢኖርም፣ ስለዚህ የስርዓት ለውጥ ይመጣል። የመንግስት ለውጥ ሳይሆን የስርዓት ለውጥ የሀገረ መንግስቱ ቤዝ ከአማርኛ ተናጋሪነት ሰፋ ያለው መሰረት አማርኛም ኦሮምኛም በዋነኛነት እንግዲህ እነኚህ ናቸው። ዶሚናንት የስራ የፌዴራል መንግስቱ የስራ ቋንቋ ሆኖ የሀገረ መንግስቱ ፋውንዴሽን ሰፍቶ ሁሉንም ብሔር ብሔረሰቦች ሊያካትት በሚችል መልኩ አገር መልሰን እናዋቅራለን በሚል እሳቤ የተገባው ያ ራዕይ ሙሉ ለሙሉ ተትቶ ኦሮሞ ጥያቄ የለውም። የኦሮሞ ምንም የተለየ ጥያቄ የለውም ወደሚል እና ናሽናል ሪኮንስትራክሽን ፖለቲካ ውስጥ ከመግባት ወደ ምርጫ ፖለቲካ አሲ ህዝቡ የታገለው አንድን ግሩፕ አንስቶ ሌላውን ግሩፕ ስልጣን ላይ ለማውጣት የሚመስል ፖለቲካ ውስጥ ገባ። ለውጡ ሊትራሊ መንገዱን ሳተ፣ ኮላፕስ አረገ ማለት ይቻላል። እና በዚህ አሁን ይሄ ነገር ለኢትዮጵያ አንድነት አይጠቅምም፣ ለኢትዮጵያ ብሔር ብሔረሰቦች እኩልነት፣ ፍትህና ርትዕ አይጠቅምም ወደ ማለት የተመለስኩት እና ውስጥም ሆኜ ስናገር የነበረው ይሄንኑ ነበር። ከወጣሁኝም በኋላ ተመሳሳይ ነገር ነው እያደረኩኝ ያለሁት። ነገር ግን እንግዲህ አገር ቤት ባለው በተለይ በአርቲስት አጫሉ ሁንዴሳ ግድያ በኋላ የፖለቲካ ናሬቲቭ የኦሮሞ ፖለቲካ መሪዎች መታሰር፣ አገር ውስጥ ከመቶ ሺህ ሕዝብ በላይ የታሰረበት፣ በመቶዎች የሚቆጠሩ ንጹሃን ዜጎች የተገደሉበት የሚዲያ ተሰጡታላቸው ብዬ አስባለሁ። የኦኤምኤን ጋዜጠኞች መታሰር እና የኦኤምኤን ቢሮ ሙሉ ለሙሉ አዲስ አበባ ውስጥ መዘጋት አገሪቷን ወደ እኩልነት ያመጣል ብለን ያሰብ ነው ሳይሆን ቀርቶ በመሀል ሞር ስለ ልማት ስለ ብልጽግና ዲስኩር ተጀመረ። አሁን ደግሞ ሙሉ ለሙሉ ወታደራዊ አገዛዝ ወደሚመስል ስርዓት የተሸጋገርንበትና ሀገሪቷ አደጋ ላይ የወደቀችበት ሁኔታ ነው ያለውና በአጭሩ ይሄ ነው። እንግዲህ ዶክተር ብርሃነ መስቀል ከአዲሱ እንቅስቃሴ ከለውጡ የወጡበትን ምክንያት ነበር የጠየኩት። አያይዘው አምጥተውታል። እስካሁንም ድረስ ያለውን ጊዜ ቀደም ሲልም እርስዎ እንዳሉት በሀገር ግንባታ ላይ በህብረተሰብ ግንባታ ላይ ማተኮር እንደሚያስፈልግ ይሄ ደግሞ የተራዘመ ሂደት መሆኑን ይናገሩ ነበር። በተለያዩ አጋጣሚዎች ወደ ምርጫ እንዳይገባ አምስትም አስርም ዓመት ቢሆን ነበረ ሲሉ የነበረው እንደውም የምርጫ ጊዜ አይደለም አሁን፣ ወይም ደግሞ የዚህ የምዕራቡ አይነት የምርጫ ዲሞክራሲ ውስጥ የምንገባበት ጊዜ አይደለም እያሉ ሲናገሩ እሰማ ነበረ። በዚህ ሁኔታ ውስጥ በጠቀሱት የመቶ ዓመት ይሁን ከዚያ በኋላ ላለ ጊዜ ከነበረው ትግል በኋላ መቼም ኢትዮጵያ ውስጥ የእኩልነት ጥያቄ፣ የፍትህ ጥያቄ አዲስ አይደለም። ለረጅም ጊዜ የነበረ ጥያቄ ነው። ይህ ጥያቄ ሰላማዊ ንግግር ወይም ደግሞ የሰለጠነ ንግግር እየተደረገበት መቆየቱን ለምሳሌ የኦሮምኛን ቋንቋ ብሔራዊ ቋንቋ የመሆኑን ጉዳይ አስመልክቶ በአዲስ አበባ ላይ የሚነሱ ጥያቄዎችና ሌሎችም አስመልክቶ ጤናማ የሚመስሉ ንግግሮች ሲካሄዱ ቆይተዋል። በዚህ የኅብረተሰብ ግንባታ ሂደት ውስጥ በምንም ሁኔታ ቢሆን ማለት ነው፣ እርስዎ ቅድም እንደገለጹት እነዚያን ጥያቄዎች በተመሳሳይ መንገድ ማንቀሳቀስ ማስቀጠል አይቻልም ነበር ወይ? አንደኛ ውስጡ ሆነው ያንን ትግል መግፋት አይችሉም ነበር ወይ? ሁለተኛ ያንን ጥያቄ ለመግፋት በዚህ ዘመን ወደ ኃይል እንቅስቃሴዎች መግባት ያስፈልጋል ወይ? ትክክል ነው። ውስጥ ምንድነው የሆነው? ለውጡ እንደመጣ ይሄ የህዋትን መንግስት ከየክልሉም ከአዲስ አበባም ነቅሎ ወደ ትግራይ ለማስገባት በተደረገው ትግል የኦሮሞና የአማራ አላያንስ በተለይ ይሄ ኦሮ አማራ የሚሉት ያኔ ፕሬዝደንት ለማና ፕሬዝደንት ገዱ አብረው ያደረጓቸው እርምጃዎች ነበሩ። ያ ህዝብን ጋልበናይዝ አድርጎ አንድ ላይ አምጥቶ በፊት በህወሀትም በደርግም በአፄ ኃይለሥላሴ ጊዜም በሚኒልክም የተጀመሩ ቁርሾዎችን ልንፈታ የምንችልበት በዋነኛነት ደግሞ የወደፊቷን የተሻለች ኢትዮጵያን እንገነባለን የሚለው ራዕይ ተተወና የኦፒዲኦ እና የብአዴን የሁለት የኢህአዴግ ድርጅቶች የስልጣን ሽኩቻ ወደሚመስል ነገር ነው የተሻገረው ነገሩ። ስለዚህ በአማርኛ ተናጋሪው ዘንድ ገና ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ባለተራዎች ህወሀትን ኦፒዲኦ ተካው ኦሮሞ ትግሬን ተካ ወደሚል ቋንቋ ነው እየተመጣው እንጂ የሀገሪቷ መሰረታዊ ችግር እንፈታለን ወደ ማለት አልመጣም። ከዚያ በኋላ በሂደት ምንድን ነው የሆነው? ትርክቱ በሙሉ ራሱ እኔ አሁን ከምለው የብሔር ብሔረሰቦችን የእኩልነት ጥያቄ ፍትህና የርትህ ጥያቄ መልሶ ፌዴራል ኢትዮጵያን በአዲስ ሀገር መንግስት ላይ መገንባት ስራ ከመጀመር ይልቅ ችግር የሆነው የስልጣን ሽኩቻ የሚመስል የማስመሰል እና ወደ ምርጫ ፖለቲካ የመግባት ትርክት ውስጥ ተገባ እና ይሄኛው የኔሽን ቢልዲንግ አጀንዳ ሙሉ ለሙሉ ዲስካርድ ተደረገ፣ ተተወ። በዚህ ሂደት ውስጥ ውስጥ የነበሩት የኦሮሞ ብሔርተኞች ይሄንን የብሄር እኩልነትን፣ የቋንቋ፣ የመሬት፣ የአዲስ አበባ እንደ ከዚህ በፊት የኦሮሞ ህዝብ ላለፉት መቶ ሀምሳ ዓመታት ከኢኮኖሚውም፣ ከፖለቲካውም፣ ከማህበራዊ ህይወትም ከኢትዮጵያ ፖለቲካ መገለሉን ይቃወም የነበረው ድምፅ ሙሉ ለሙሉ ዘረኛ እየተባለ የሚገለልበትና ስ በተናጥል ስማችን እየተጠራ የምንጠቃበት የህብረተሰቡን መስተጋብር የሚጎዳበት ሁኔታ ውስጥ እንዲገባ ተደረገ። በዚያ ሂደት እንግዲህ እኔንም ጨምሮ ሌሎች። ስለዚህ አሁን እኔ ስለምናገረው ስለ ፍትህ ስለ ርትህ ስለ እኩልነት የሚናገረው ህዝብ ከኦሮሞ ወገን የመጣው ብሔርተኛ እየተባለ የሚገለልበት ሁኔታ ተፈጠረ። እኔ ብቻ አይደለውም ማለት ነው የለቀኩት። በዚህ ሁኔታ ውስጥ እያለን ነው እንግዲህ አሁን በርካታ ስርዓቶች እኔን ያዝኩትን ተመሳሳይ አቃዋሚ የያዙ በኦፖዚሽን ካምፕም የነበሩ በመንግስት መዋቅርም ውስጥ የነበሩ ከስርዓቱ ወጥተው የቅዋሜ ፖለቲካ ማካሄድ መቻል ብቻ ሳይሆን የታሰሩ ያሉበትና የአርቲስት አጫሉ ሁንዴሳ በኦኤምኤን ላይ ኢንተርቪው ሰጥቶ በአንድ ሳምንት ጊዜ ውስጥ መገደል ምን እንደተናገረ ሰምተሃል? ሁላችንም ከምንናገረው ላለፉት ሀያ ሰባት ዓመት ምናልባትም ኦፒዲኦ የሚባለው ድርጅት በህዋት ስር ያለው ከሚናገረው በላይ የተናገረበትም ሁኔታ የለም። ነገር ግን የአጫሉ ንግግር ኦነስት ነው፣ የነኛ ውሸት ስለነበረ ማንም ሲሪየስ አይወስዳቸውም። ስለዚህ ይሄ አርቲስት ፖለቲካዊ ግድያ ተገደለ። አሁን ሀገር ውስጥ ሲሪየስ ተርሞይል ተፈጠረ። ጀዋር መሐመድን በቀለ ገርባን ጨምሮ በርካታ ወደ መቶ ሺህ የሚጠጋ ህዝብ በፖለቲካ ምክንያት የታሰረበት እና በመቶዎች የሚቆጠሩ ኦሮሞዎች የተገደሉበት ሁኔታ የተፈጠረበት ሁኔታ ነው ያለው ማለት ነው። ይሄ እጅግ በጣም አሳዛኝ ሁኔታ ነው የሚጎዳ ለዚህም ሀገር ስታቢሊቲ የማይጠቅም የተፈለገውንም የኢትዮጵያ አንድነት የማያመጣ የህዝቦችን መስተጋብር የሚያፈርስ በወታደራዊ ኃይል የሚሊተሪ ልብስ ለብሰው አገር ወደ ማስፈራራት ወደ መንግስቱ ስርዓት የተመለስ የሚመስልበት ሁኔታ ነው እየተፈጠረ ያለው እና በዚህ ሁኔታ ውስጥ አሁንም ጥያቄያችን፣ ያንተን ጥያቄ ፍለፊት ለመመለስ የምችልበት መንገድ ካለ ወደዛ መመለስ ነው። መልካም ወደዛ መጣለሁኝ፣ ወደዚህ የመፍትሄ ሀሳቦች መጣለሁኝ። ነገር ግን እኔ ጥያቄ ምንድን ነበረ? ከሀጫሉ ግድያ ወዲህ ያለውን ሁኔታ ሳይሆን እርስዎ ከዚህ ከለውጡ መውጣት ምክንያት ወደሆኑ ነገሮች የሚያሸጋግረንን ጥያቄ ነበረ እያነሳሁ የነበርኩትና ያንን የኦሮሞ ህዝብ ጥያቄ አሁንም አልተመለሰም የሚባሉትን ለነገሩ ጠቅላይ ሚኒስትር አብይ አህመድ ዛሬ ፓርላማው ላይ ቀርበው ሲናገሩ ኦሮሞ ባለፉት መቶ ዓመታት ከነበረበት ማንኛውም አይነት ጭቆና ሊሆን ይችላል፣ ማህበራዊ ጭቆና ሊሆን ይችላል፣ በኋላም አነሳሎታለሁ የፖለቲካና የመሳሰሉት ጭቆናዎች ሊሆኑ ይችላሉ። ባለፉት መቶ ዓመታት ታግሎ ነፃ ወጥቷል ብለው በዚህ ምክንያት ወደ ኃይል እንቅስቃሴ፣ ወደ ጦር እንቅስቃሴ የምንገባበት ምክንያት የለም ብለው ተናግረው ነበረ በዛሬው ስብሰባ ላይ። የእኔ ጥያቄ እነዚህ ጥያቄዎች አልተመለሱ ቢሆን እንኳን ያንን የተጀመረውን ጤናማ ንግግር እርስዎ በሚሉት በራሱ አንደበት የተራዘመ ጊዜ የሚጠይቅ አምስትም ዓመት ይሁን አስርም ዓመት ይሁን ሌላ መቶም ዓመት ይሁን የሕብረተሰብ ግንባታ መንገድ ውስጥ እስከተገባ ድረስ በዚያ ጤናማ መንገድ በእነዚህ የለውጥ ሂደቶች ውስጥ መቀጠል አይቻልም ወይ? ከዚህ ጋር አያይዘው የሚመልሱልኝ፣ አሃዳዊ አስተሳሰብ የቀጠለበት ሁኔታ አለ ብለውኝ ነበርና በየትኛው ዶክመንት ላይ በየትኛው አሰራር ላይ እንደሆነ ቢያስታውሱን ቢጠቁሙን። እንዲህ አይነት ያለው የሀገሪቱ ህገ መንግሥት አሁንም እየሰራ እንደሆነ ነው የምናውቀው። የክልል ወይም ደግሞ የቋንቋ ፌዴራሊዝም የተሰረዘበትን ሁኔታ ወይም ይሰረዛል የሚል ሀሳብ ያለበትን ሁኔታ እስካሁን ድረስ አላየንም። የት ጋ ነው ያ አህዳዊ ወደሆነ አቅጣጫ የመሄድ አዝማሚያ የታየሁት? አመሰግናለሁ። አተሰብ ምንድን ነው ይሄ? የትርክት ጉዳይ ነው። ሁለት አይነት ትርክቶች ናቸው ኢትዮጵያ ውስጥ በጣራሪ መንገድ እየሄዱ ያሉት። ከዶክተር ብርሃነ መስቀል አበበ ስኝ ጋር የጀመርነው ውይይት በነገው ምሽት ይቀጥላል። አድማጮች ለዛሬው አመሰግናለሁ። አድማጮች አሁን ለተከታዩ ቅንብር ደግሞ ወደ ምዕራብ ዩናይት ስቴትስ ነው የምንሻገረው። በሎስ አንጀለስ ከተማና አካባቢዋ የሚኖሩ የኦሮሞ ማህበረሰብ ተወላጆች በአርቲስት ሃጫሉ ግድያ መንግስት ቀነባበረው የፖለቲካ ሴራ ባሉት የታሰሩ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላት እንዲፈቱ የጠየቁበትን የተቃውሞ ሰልፍ አካሄደዋል። በሎስ አንጀለስ ከተማ በተካሄደው ሰልፍ ላይ የተገኘው ሪፖርተራችን ዳንኤል አርጋው ተከታዩን ይዞ ቀርቧል። በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ የኦሮሞ ብሔር ተወላጆች የታዋቂውን የኦሮምኛ ቋንቋ ድምፃዊ ሀጫሉ ሁንዴሳን ግድያንና የኦፌኮ ከፍተኛ አመራሮችን እስራት በመቃወም በሎስ አንጀለስ ከተማ ከንቲባ ጽሕፈት ቤት ሲቲሆል ደጃፍ ላይ የተቃውሞ ሰልፍ አካሂዷል። በሎስ አንጀለስ የኦሮሞ ማህበረሰብ ማዕከል አዘጋጅነት በተጠራው የተቃውሞ ሰልፍ ላይም ፍትህ እንጠይቃለን፣ ፍትህ ከሌለ ሰላም የለም አፋጣኝ ፍትህ ለሀጫሉ ሁንዴሳ፣ የአሜሪካን መንግስት ለኢትዮጵያ መንግስት የሚያደርገውን የገንዘብ ድጋፍ ያቁም፣ ነጻ በቀለ ገርባና የተቀሩት የፖለቲካ እስረኞች የሚሉና ሌሎችንም መፈክሮችን በማሰማት በኢትዮጵያ መንግስት ላይ ያላቸውን ተቃውሞ ገልጿል። ከሰልፈኞቹ መካከል ጥቂቶችንም አነጋግሬ ነበረ። ዶክተር ነመራ ገርባባ ይባላሉ። በኢትዮጵያ ውስጥ እየተፈጸመ ነው ያሉትን የአለመረጋጋት መንፈስና የህዝብ እልቂት መንግስት መቆጣጠር ባለመቻሉ ለዓለሙ ማህበረሰብ ለማሳወቅ ነው በዚህ ሰልፍ ላይ የተገኘውት ይላሉ። አርቲስት ታጫሉን ሞት ምክንያት በማድረግ የኦሮሞ ማህበረሰብ በሎስ አንጀለስ አካባቢ ያለው በኢትዮጵያ ውስጥ ያለውን አለመረጋጋትና የህዝብ እልቂት መንግስት መቆጣጠር በማይችልበት ሁኔታ ህዝብ እየተጎዳ ስለሆነ ይህንን ነገር ለአሜሪካ መንግስትና ለዓለም ማህበረሰብ ለማስተዋወቅ ነው። በዚህም የአለም ማህበረሰብና የዓለም መንግስታትም የኢትዮጵያ መንግስት ህዝቡን እንዲጠብቅ ለማስታወስ ነው። ስሜ ዘለቀ እባላለሁ። የመጣሁት ከሳና ሞኒካ እዚሁ ከሎስ አንጀለስ ነው። ዛሬ እዚህ ሲቲ ሆል ለመገኘት ያበቃኝ ከቤተሰቤ ጋር ጥልቅ ሐዘን በወንድማችን አጫሉ ሞት የሰማንን ጥልቅ ሐዘን ለመግለጽና እንዲሁም ፍትህ ላጫሉ ትክክለኛ ይሄ የተካሄደው የፖለቲካ ግድያ ነው። ይሄ የፖለቲካ ግድያ ደግሞ ፍሪ በሆነ ኤክስተርናልስ መካሄድ አለበት እና ነጻ በሆነ ይሄን ፍትህ እንዲያገኝ መጠየቅ ነው። ሁለት ገለልተኛ፣ ያንን በገለልተኛ ወገን እንዲካሄድ። ሁለተኛው ደግሞ እዚህ የተገኘንበት በአሁን ወቅት በሀገራችን እየተካሄደ ያለው በጣም አስፈሪ የሆነ ይሄን ህብረተሰብ ወደ ሲቪል ዋር እርስ በርስ ወደ መጋጨት እየመሩ ስለሆነ ይሄ ነገር መንገዱን እንዳይስትና የዓለም ህብረተሰብ አሜሪካ ዩናይትድ ኔሽን ኢዩ ኢንቮልቭ እንዲሳተፉበትና ኢንተርቬን እንዲያደርጉ ለማሳሰብና እዛም ሀገር ውስጥ ላሉ ወገኖቻችን ያለንን ድጋፍ ለመግለጽ የቤሳ ባላለው ከሪቨርሳይድ አካባቢ ነው የመጣው። ዛሬ እዚህ የተገኘ ነው። የጀግናችን አርቲስት አጫሉ እንዴሳን መገደል በመቃወም ነው የመጣ ነው። ጋዘናችንን ለመግለጽ ነው እዚህ የተገኘ ነው። ከዚህ በፊት ከአጫሉ በፊት ብዙ ሰዎች አርቲስቶች ተገለዋል። የኦሮሞ አስቴርቶች እንዲሁም በዛ ሀገር ውስጥ ብዙ ባለፈው አመት በአማራም ክልል የተገደረዋል። ባለስልጣኖችም ተገለዋል። ይሰራል። እስካሁን ጀስቲስ ተገኝቶ አይታወቅም። ስለዚህ ለጫሉም ለነዛም ሰዎች ጀስቲስ እንዲገኝ ሰላም እንዲመጣ ይሄ አሳሲኔሽን ግድያ፣ የፖለቲካል ግድያ የትም አያደርሰንም፣ እንተላለቃለን። ስለዚህ መንግስት ይሄን ናውቁ። አሁንም ለመንግስትም ለአለም ህዝብም አፒል የምናደርገው ሰላም እንዲመጣ ሰው እንዲወ ዲሞክራታይዝ እንዲሆን ሰው የራሱን ምርጥ መርጦ ይሄ መንግስት የተሰጠው አደራ ለሁለት ዓመት ነበረ። ከሁለት ዓመት አሁን ስቶ ሊያልፍና እንትል ሌለው ያ ወደ ምርጫ እንዲካሄድ ወደ ሰላም እንዲካሄድ ሁሉም፣ አሁን የገደለው የኦኤልፍ ወንምንሞ የኦኤልፍ ሸኔ ግሩፕ ነው፣ የትግራይ ነው፣ የግብጽ ነው ብዙ የተምታቱ ነገሮች አሉ። እንዳውም ልጆቹም ተይዘዋል የሚል ነው። እንደሱ ሸኔ በምንም አይነት አይጫሉን አይገልም። ሸኔ ማለት ጫካ ውስጥ ሆኖ በሱ ሙዚቃ ነው በሱ ሙዚቃ ነው ኢንተርቴን የሚሆኑት። በጣም ነው የሚወዱት። ለመግደል ይቅርና ዝንብ እንኳን እንደምርትበት አይፈለጉ ይሄ ግልጽ የሆነ የፖለቲካል አሳሲኔሽን በመንግስት ወይም በሌላ የተደረገ ነው እንጂ በወይሌፍ ተዋጊዎች የተደረገ እንዳልሆነ ማንም የኦሮሞም የኢትዮጵያ ሕዝብ ያው በድምፃዊ ሀጫሉ ሁንዴሳ ግድያ ውስጥ እጃቸው አለበት ተብለው የተጠረጠሩ ሶስት ሰዎች በቁጥጥር ስር መዋላቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። አድማጮች አሁን ወደ መጨረሻው ርዕስ ነው የምንሻገረው ቀደም ብዬ በመግቢያው አስተዋወቅያለሁኝ ኢትዮጵያ ውስጥ የዘር ፍጅት የመነሳት አዝማሚያ አስግቶናል ያሉ አሜሪካና አውሮፓ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ መረጃ የሚያሰባስብ የሙግትና ለዓለም አቀፍ ትኩረትም የሚሰራ ስብስብ ፈጥረው መንቀሳቀስ መጀመራቸውን አስታውቀዋል መስራቾቹ በኢትዮጵያ ውስጥ የዘር ፍጅት ተከላካይ ማህበረሰብ የሚል ስያሜ የሰጡት ይህ ስብስብ መነጋገርና መግባባትን ከመፍጠር አንስተው የህዝብ ለህዝብ ፍጅትን የሚቀሰቅሱ ግለሰቦችን በያሉበት ህግ ፊት እንዲቀርቡ ለማድረግም እንደሚሰራ መሪዎቹ ከአሜሪካ ድምፅ ጋር ባደረጉ ቃለምልልስ ገልጠዋል። ከማህበረሰቡ መስራቾችና መሪዎች መካከል የሚገኙት በአውሮፓ አቶ ያሬድ ኃይለማርያም፣ በዚህ በዩናይትድ ስቴትስ ፕሮፌሰር ጌታቸው በጋሻ የሰጡትን ቃለምልልስ ቀንጨብ አድርገን አሰምተን በየዕለቱ በነበሩት ትኩስ ዜናዎች ሳቢያ ተከታዩን ክፍል ለጥቂ ቀናት ሳናቀርብ ቆይተናል ነው ታዲያ፣ ዛሬ ሁለተኛው ክፍል ቀጥሎ ይቀርባል። ሰለሞን አባተ ነው ያወያያቸው። አቶ ያሬድ መረጃዎችን እያሰባሰባችሁ እንደሆነ ገልጸዋል። አድራጎቱ በኮዱ እንዲጠራ ወይም በስሙ እንዲጠራ እንታገላለን ብለዋል። ለፍርድ እንዲቀርቡም እንታገላለን ወይም እንቆማለን ብለዋል። በዚህ ሁኔታ ውስጥ ለዓለም አቀፍ ማህበረሰብ አቤት ስትሉ ወደ ኢትዮጵያ ጉዳይ የውጭ ጣልቃ ገብነትን እየጋበዛችሁ ነው? ይቻላል በእንደዚህ አይነት ሁኔታ የውጭ ጣልቃ ገብነትን መጋበዝ? መረጃዎችንስ እንዴት ነው የምታሰባስቡት? ጥሩ ጥያቄ ነው። በመጀመሪያ ያው የሰብአዊ መብት ጉዳይ ላይ ይሄ አገሮች በእርግጥም እያንዳንዱ ሀገር የራሱ ሉዓላዊነት ያለው የውስጤ ብሎ የሚይዛቸው ጉዳዮች ቢኖሩም የሰብአዊ መብትን አጠባበቅ በተመለከተ ግን ኢትዮጵያን ጨምሮ በመላው ዓለም ሁሉም ሀገሮች በዓለም አቀፍ ደረጃ የተስማሙት የፈረሙት የገቡት ቃል ኪዳን አለ ተጠያቂነን ይሄንን፣ የዜጎችን መብት ላለመጣስ ለማክበር እና በሌሎች እንዳይጣስ ጥበቃ ለማድረግ መንግስት። ኢትዮጵያ እንደ ሀገር በተባበሩት መንግስታት ጠቅላላ ጉባኤ ጸድቀው የወጡ አብዛኛዎቹን ከሞላ ጎደል አብዛኛዎቹን የዓለም አቀፍ ግዴታዎች ድንጋጌዎች የፈረመች ሀገር ነች። ስለዚህ ያ ብቻ አይደለም። በየአራት አመቱ እያንዳንዱ በመላው ዓለም ያለ ሀገር የሰብአዊ መብት አያያዙ የዩኒቨርሳል ፔሬዲክ ሪቪው በሚሉት አሰራር በተባበሩት መንግስታት የሰብአዊ መብት ካውንስል ውስጥ ይገመገማል። ስለዚህ ዓለም አቀፍ የሰብአዊ መብቶች ግምገማ ማለት ነው። ያው የግምገማ መድረክ ልክ ነው። ስለዚህ ይሄ የሀገሮች የውስጥ ጉዳይ አይደለም፣ የሰብአዊ መብት ጉዳይ። ለዛ ነው የሰብአዊ መብት ድርጅቶች በየትኛውም ሀገር ጉዳይ ውስጥ ገብተው የሰብአዊ መብት ጉዳዮችን አጥንተው መግለጫ የሚያወጡት። የሰብአዊ መብት ጉዳይ የግሌ ነው፣ የኔ ጉዳይ ብቻ ነው፣ የሀገሬ ጉዳይ ነው፣ የውስጥ ጉዳይ ነው፣ አትግቡብኝ ማለት አይችሉም መንግስታት ሁለተኛ በዓለም አቀፍ ደረጃ ራሱ የዓለም አቀፍ የወንጀል ፍርድ ቤት ራሱ ሲቋቋም እንደዚህ ያሉ ነገሮች ለሀገሮች ብቻ የሚተው ነገር ስላልሆነም ነው። ሀገሮች ብቻቸውን የሚይዟቸው ጉዳዮች አሉ። ሰብአዊ መብትን የተመለከቱ ይሄ የዘር ማጥፋት ወንጀልን የተመለከቱ ነገሮች ከሀገር አልፈው ዓለም አቀፍ አህጉር አቀፍ ይዘትም ጭምር ነው ያላቸው ስለዚህ ለዛ ነው በየዓመቱም በየጊዜው ወደ ተባበሩት መንግስታት እየሄድን ኢትዮጵያ ውስጥ ያለውን የሰብአዊ መብት አያያዝ ዓለም እንዲያውቀው የተባበሩት መንግስታት እና የኢትዮጵያ ወዳጅ ሀገሮች መንግስት ላይ በጎ የሆነ ጫና እንዲፈጥሩ አንዳንዴ ደግሞ የስርዓቱ ባህሪ እየከፋ ሲመጣ ደግሞ ማዕቀብ እንዲጥሉም ጭምር ማሳሰቢያ እንዲሰጡ የምናደርገው እና ዛሬ አሁን የተባበሩት መንግስታት የሰብአዊ መብት ኮሚሽን ዋና ኮሚሽነር ለኢትዮጵያ መንግስት ጥሪም ማሳሰቢያም ታውጥተዋል። የሰሞኑን ችግር ተከትሎ ስለዚህ አሁንም ቢሆን ለዓለም አቀፍ ማህበረሰቡ መጫዋችንን አናቆምም። ያ ግን የኢትዮጵያን ገበና ለዓለም ለማሳጣት ወይም መንግስትን ለማሳጣት አይደለም። መንግስት አቅም ካለው የሚችል ከሆነ አገር ውስጥ ያሉትን ተቋማቶች ነፃ አድርጎ እንዲህ አይነት አሰቃቂ ድርጊቶች በዜጎች ላይ እንዳይፈጸሙ ጥበቃ ማድረግ ከቻለ ሰየው ነው፣ ጥሩ ነው። አጥፌዎችን አገሪቷ ውስጥ ባሉ የፍትህ ተቋማት ውስጥ አቅርቦ ተጠያቂ ማድረግ ከቻለ ይሄ የዓለም አቀፍ ማህበረሰቡም ሁላችንም የምናበረታታው የምንደግፈው ነገር ነው። ይሄ ማድረግ ካልቻለ ግን አይቆምም፣ የውስጥ ጉዳይ ነው ተብሎ መንግስት ተጠያቂ ነው፣ ቃል ኪዳንም ፈርሟል። ስለዚህ ለዛ ነው ወደ ዓለም አቀፍ ማህበረሰቡም ጭምር አቤቱታችንን የምናቀርበው የሚሰማ መንግስት ገና ሙሉ በሙሉ አላገኘንም። ባለፉት ሁለት ሶስት አመታት ብቻ አይደለም ባለፉት ሀያ ሰባት ሀያ ስምንት ዓመት ኢትዮጵያ ውስጥ በርካታ እጅግ በርካታ የሰብአዊ መብት ጥሰቶች ተፈጽመዋል። ግን አጥፊዎች ተጠያቂ ሲሆኑ ለፍርድ ሲቀርቡ ለሰሩት ጥፋት በአግባቡ ፍትህ ሲገኝ የተበደሉ ሰዎች ደግሞ በተበደሉት ልክ ሲካሱ አላየንም። እና ይሄ በእንግሊዝኛው ኢምፑኒቲ የሚሉት ያለመጠየቅ ጥፋት እያጠፉ ግን ተጠያቂነት የማምለጥ ባህል ኢትዮጵያ ውስጥ ከሚገባው በላይ ተስፋፍቷል። እና ይሄ ባለስልጣናት ጥፋት ሲያጠፉ ወይም ማንም ግለሰብ መንግስታዊ ያልሆኑ አጥፍተው እንደ ልባቸው ሲንቀሳቀሱ ነው የምናየው። እና አሁን በቅርቡ እንኳን ጥቅምት ላይ ከአቶ ጀዋር ከልብ ያለው አደጋ ውስጥ ነኝ ብለው ጥሪ አድርገው ብዙ ሰዎች ጉዳት ደርሶባቸው ነበረ፣ እና ያን ጉዳት በአግባቡ ተጣርቶ አጥፊዎች ሕግ ፊት እንዲቀርቡ ስንወተውት ነው የቆየ። መንግስት ዝም ብሎ ቸል ብሎ ቆይቶ አሁን ከወንድማ ጫሉ መገደል በኋላ ነው ይሄን ጉዳይ እንደ አዲስ መንግስት ራሱ ያነሳው ከስንት ወራቶች ቆይታ በኋላ። ስለዚህ እንጂ መንግስት ኃላፊነቱን እየተወጣ አይደለም ብለን ስናስብ ያለን ሁለተኛው አማራጭ ወደ ዓለም አቀፍ ማህበረሰቡ ዓለም አቀፍ መድረክ ሄደን በአፍሪካ የሰብአዊ መብት ኮሚሽን፣ በተባበሩት መንግስታት የሰብአዊ መብት ኮሚሽን ሄደን የኢትዮጵያ መንግስት የገባውን ቃል ኪዳን እያከበረ አይደለም ባላችሁ ግንኙነት መንግስት ላይ ጫና አድርጉ ብለን ውትበታችንን ስናደርግ ቆይተናል። በመንግስት በኩል አሁን ጥሩ ምልክቶች እየታዩ ነው። በአግባቡ መንግስት ይዞት ከዘለቀ እሰየው ነው። ካለበለዚያ ግን አሁንም እንደዚሁ እንደው የተነሳውን ትኩሳት ለማብረድ ብቻ ተብሎ የፍትህ ሂደቱን በአግባቡ ሳይካሄድ የሚስተጓጎል ከሆነ አሁንም ለዓለም አቀፍ ማህበረሰቡ ድምፃችንን ማሰማታችን የኢትዮጵያ መንግስት ላይ ጫና እንዲፈጥሩ ከማድረግ ወደኋላ አንልም። ይሄ ጉዳይ በኢትዮጵያ የህግ ስርዓት ተይዟል። እናንተ ዓለም አቀፍ ትሪቢናል እንዲጠራ ትጠይቃላችሁ እንዴ ፍላጎታላችሁ? እንደ አሁን ባለው ደረጃ ላይ መንግስት ጉዳዩን በአግባቡ የያዘው ይመስል የተጠረጠሩ ሰዎች በህግ ጥላ ስር ናቸው ያሉት፣ ፍርድ ቤት ቀርበዋል። ስለዚህ በሂደትም የሆነውን ነገር እናያለን። ነገር ግን የዓለም አቀፍ ማህበረሰቡ ሂደቱን ጭምር በቅርብ ሆኖ እንዲከታተል ጭምር እንጠይቃለን። ያ ማለት ወደ ዓለም አቀፍ ክስ ጉዳዩ እንዲመጣ እያልን አደለም ነው አጥፊዎች በሀገር ውስጥ ባለው የፍትህ ሂደት ውስጥ ተጠያቂ ከተደረጉ ሁለት ጊዜ ቅጣት የለም። ያንን ጉዳይ ወደ ዓለም አቀፍ መድረክ የሚወሰድበት ምንም ምክንያት የለም። ነገር ግን እንዲህ አይነት በዘር ላይ ያነጣጠረ በማንነት ላይ ያነጣጠረ እ ጥቃት እየተፈጸመ አጥፊዎች በአግባቡ አገሪቷ ውስጥ ባለው ህግ እና የፍትህ ስርዓት ተጠያቂ የማይሆኑ ከሆነ ያለው አማራጭ ወደ ዓለም አቀፍ መድረክ መሄድ ነው። ያኔ ግን አጥፊ ተብለው የሚጠረጠሩትን ግለሰቦች ብቻ ሳይሆን መንግስትንም ጭምር ነው የምንወቅሰውም እንዲከሰስም የምናደርገው። ይህንን ጥያቄ የማነሳው አንድም ለምንድን ነው እንዲህ አይነት ቅስቀሳዎች ሲካሄዱ ውጭ ካሉ ኢትዮጵያውያን ጭምር እየተካሄዱ እንደሆነ የኢትዮጵያ መንግስት ከሀገር ውስጥም አሳውቋል። ዋሽንግተንን ጨምሮ በየቦታው ያሉ ኤምባሲዎችና አምባሳደሮችም ከእንዲህ አይነት አድራጎት እንዲቆጠቡ ጥሪ እያደረጉ ነው። አንዳንድ ሰዎችን እንዴት አድርጎ ነው የኢትዮጵያ መንግስት ይህንን መቆጣጠር የሚችለው? እዚህ ጋር ምናልባት ዶክተር ጌታቸውም ሊመልሱ ይችላሉ። መልካም። ይህን የሰብአዊ መብት የዘር ፍጅትን አስመልክቶ በዓለም አቀፍ ደረጃ ያሉትን ውሎች ኢትዮጵያ የፈረመቻቸውን በሙሉ አቶ ያሬድ በጥሩ ገልጾታል። እና ዛሬ ደግሞ ይሄ የዘር ፍጅትን ለመከላከል የተቋቋመው ቡድን ባዘጋጀው ስብሰባ ላይ ተገኝችን እንደተወያየንና እንደተረዳሁት ከሆነ ዋናው የዚህ ቡድን መቋቋምን አስፈላጊ ያደረገው አገን አቶ ያሬድ ያለው ነው። የኢትዮጵያ መንግስት በኩል ህዝብን የመከላከል መብትን የማስጠበቅ እርምጃዎች ሳይወሰዱ ጥፋተኞች የልብ ልብ እያገኙ የበለጠ ጉዳት እያደረሱ እንዲሄዱ መቻሉ ይህ ስላሳሰባቸው ነው። እንግዲህ ይሄን ማህበረሰብ የዚህ የዘር ማጥፋትን ተግባር የሚቃወም ማህበረሰብ እንዲመሰረት የተደረገው እና ጉዳዩን ወደ ውጭ ዓለም አቀፍ ድርጅቶች ሰብአዊ መብት የዩናይትድ ኔሽን ህግ የመሰረቷቸውን ተቋሞች ለመጠቀምና የዘርፍ ኢትዮጵያ ውስጥ እንዳይከሰት ቀድሞ የማሳወቅ አለርት የማድረስ ተግባሮችን ለመስራት የተደረገበት ይሄ። በመጀመሪያው ላይ ላነሳው ጥያቄ አቶ ሰለሞን ይሄ የውጭ ጣልቃ ገብነትን መጠየቅ አይሆንም ወይ ላልከው፣ አቶ ያሬድ የመለሰው በአጠቃላዩ አለም አቀፋዊ ግንኙነቱን እና የዛን ነጸብራቅ ወይም ሪፍሌክሽን ከሱ በላይ በምሳሌዎች ብንናገር ጥሩ፣ የአገር ሉዓላዊነት ወይም የውጭ ጣልቃ ገብነትን በሚል ሰበብ እነኚህ ሌሎች አገሮች ዩናይትድ ኔሽንስ የዓለም መንግስታት የሚፈጥራቸው አካላት ገብተው ለመቆጣጠር እና ለመርዳት ባይሞክሩ ኖሮ ሩዋንዳ ውስጥ የደረሰው እልቂት በኢንተርሃምዌ አይደርስም ነበር እና ለዛ ትልቅ ቁጭ ቢሞክሩ ኖሮ ለማለት ፈልገው ነው መሰለኝ፣ ቢሞክሩ ቢያፈራሩ። ያ ካልሰራ ደግሞ ቢገቡ ኖሮ ያን ያህል ህዝብ ሩዋንዳ ውስጥ አያልቅም ነበር። እዚህ ጋር እንደ ለማስታወስ ያህል ያን ጊዜ የዩናይትድ ስቴትስ ፕሬዚደንት የነበሩት ቢል ክሊንተን በኋላ ተጠይቀው የሚቆጨውት ነገር ምንድን ነው ሲባሉ የሩዋንዳውን ፍጅት ማስቆም አለመቻሌ ነው ብለው ነበረ። ትክክል ነው። እና ዛሬ ይሄ ሴ ወይም የኢትዮጵያ ጸረ ዘር ፍጅት ተቋም እንግዲህ የሚያነሳው ይሄ ነው። እና የተባበሩት መንግስታት ከሩዋንዳውን በመማር ደግሞ በምስራቅ አውሮፓዎች ውስጥ በቀጥታ ነው የገባው። ዩጎስላቪያ፣ ቦስኒያ፣ ሄርዘጎቪና የስር እና በነኛ አካባቢ ባሉት ሁሉ በመግባት እና የሰውን ህይወት ለማድረግ ብዙ ጉዳት ቢደርስም ለማድረግ እና፣ ለእንደዚህ አይነት ነገር አለም አቀፋዊ ተመክሮች እና ምሳሌዎች አሉ። ህዝብ እያለቀ በውጪ ጣልቃ ገብነት ስም እጅን አጣፎ መቀመጥ ኢሰብአዊ ነው። እና ስለዚህ በእኛ ሁኔታ መንግስት ያንን የሚያሳምን ተስፋ የሚሰጥ እርምጃዎችን ለመውሰድ ባለመቻሉ ይህ ጸረ ዘር ፍጅት ማህበረሰብ ተቋቁሟል። እና ለአለም ለማስታወቅ አለርት ለማድረግ እየመጣ ነው፣ እየተደረገ ነው። ቅምሻውን እየሰጡን ነው፣ በየጊዜው በየቦታው። እና ይሄን ተመልከቱልን ብሎ ለማለት እና አንድ ሁለት መግለጫዎችንም ቀደም አድርጎ አውጥቷል ይመስለኛል አሁን ጠቅላይ ሚኒስትሩ ዶክተር አብይ ከባለስልጣኖቻቸውና ከወታደራዊ መኮንኖቻቸው ጋር ከሁለት ሰዓት በላይ የፈጀ ውይይት ሲያደርጉ የነበረውን አዳመጭ አለ። በጣም በጣም ተስፋ ሰጠ እና ምናልባት የውስጥ መንግስት ካልደከመና ለመስራት ካልቻለ በስተቀር የውጭ ጣልቃ ገብነት የላ አያስፈለገው፣ የራሳችን ችግር በራሳችን ለመፍታት መቻል አለበት። ለሁሉም ኢትዮጵያዊ እኩል የሚያስብ እኩል የሚንከባከብ መንግስት ካለ ጽንፈኞች በየቦታው የሚያነሳቸው ነገሮች ባልተቻሉ ነበር። እንግዲህ ግን እንደማይቻሉ ጠቅላይ ሚኒስትሩ አጥብቆ ሲናገሩ ሰምቼ ትልቅ ተስፋ አድሮብኛል። የመስሪያ ቤቶቻቸው የዚህ የፖሊስ ኮሚሽነሩ ያቀረቡትን ሪፖርት አቶርኒ ጀነራል ጠቅላይ አቃቤ ሕግ እሳቸውም የሚያቀርቡትን ሪፖርት እና ሌሎችም የሚያቀርቡትን ሳይ ትልቅ ተስፋ አሳድሮብኛል እና እንግዲህ ይበርቱ። ከእኛም የሚፈለግ ድጋፍ ውጭ ያለ ነው። ኢትዮጵያኖች እንደዚህ አይነት እርምጃዎችን ለመደገፍ የሚያስፈልጉ ተግባሮች በነሱ እስከተነገሩልን ድረስ በሙሉ ልብ የምንተባበርና የምንረዳ ይሆናል። አሁን ለምሳሌ ያነሱት ይሄን የዘር ፍጅትን የሚቀሰቅሱ የህዝብ ጥላቻን የሚያሟምቁ አሉ በዝርዝር እና መንግስት ዚህ አይነት እርዳታዎችን ከፈለገ ደግሞ በነኚህ ላይ እኛ ሰነ መረጃዎቹ በጽሁፍ፣ በስዕል፣ በቪዲዮ ቀርጸን ኮምፓይል የተደረጉትን ሁሉ ለማቅረብ እንችላለን። እና እውነት ነው ብዙ ነገሮች ከውጭ ሊቀሰቀሱ ይችላሉ። በዚህ በቴክኖሎጂ ዘመን አሁን ቮይስ ኦፍ አሜሪካ መቼም ጥሩ ስራ እየሰራችሁ መሆኑ ነው እንጂ አሁን ሌሎቹ እንደዛ ሕዝብን የሚያፋቅርና ሕዝብን የሚያስማሙ ነገሮችን ከማስተላለፍ የዘር ፍጅት የሚሰብኩ አደገኞች አሉ። ትክክል ነው። እነኚህ መቆም አለባቸው። እንዴ ለመቆም ይችላሉ። በተለይ በአሜሪካ ውስጥ ይሄ ወይ የጥላቻ ፖለቲካን የሚያራምዱ ነገሮች ህገ ወጥ ናቸው። እዚህ ራሰው ልንከሳቸው፣ ልናስቆማቸው እንችላለን። ግን ለዚህ ከመንግስት ድጋፍ ያስፈልጋል። መረጃ ያስፈልጋል። በዚህ በውጭ ያሉትና በመንግስት መሀል ጥሩ ግንኙነት መግባባት፣ የኢንፎርሜሽን ልውውጥ ከተደረገ ተባብሮ ህዝብን ለማዳን ሀገርን ለማቆየት ይቻላል። እና ከዚሁ ጋር ሳይ እንግዲህ ሁል ጊዜ መጠንቀቅ ያለብን ነገሮች ምንድነው? የሐሰት ማመሳሰያ ፎልስ ኢኩቫለንሲ ይሉታል ፈረንጆች፣ እንዳይኖሩ አጋጣሚውን በመጠቀም ሁሉንም ነው ቀብ ቀብ እያደረጉ ወደ እስር ቤት መወርወር ደግሞ እንዳይመጣ። ከአቶ ያሬድ ኃይለማርያምና ከፕሮፌሰር ጌታቸው በጋሻው ጋር ያደረግነው ቃለምልልስ በድረገጻችንና ማህበራዊ ገጾቻችን ላይ ይገኛሉ። አድማጮች፣ ቀሪውን በሌላ ክፍለ ጊዜም እንመለስበታለን። አሁን ስርጭታችን እየተገባደደ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19፣ በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም ዚህ ላይ ያበቃ። አስተናጋጃችሁ አሉ ከበደ ከፕሮግራም አቀናባሪ ብርሃን ኃይሉ ጋር በዚሁ እሰናብታለሁ። ነገሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ዝግጅቶች ጋር እንመልሳለን። በኔ በኩል ሰላም፣ ደህና እደሩ።